በደቡብ ክልል ጎፋ ዞን አራት ሰዎች የሞቱበት ወረርሽኝ ኮሌራ መሆኑን የክልሉ የጤና ቢሮ አረጋግጧል። ከዞኑ የተላከለት ምርመራ ናሙና ምርመራ ውጤት መሆኑንም አስታውቋል። አዲስ የሞት መጠን ባይመዘገብም ለወረርሽኙ የተጋለጡ ሰዎች ቁጥር 153 መድረሱንና ከመንግስት መስሪያ ቤቶች ጋር በቅንጅት ወደ ሌላ ቦታ ወረርሽኙ እንዳይዛመት እየተከላከሉ መሆኑንም አስታውቋል። የዞኑ የጤና መምሪያ መድኃኒትና የተለያዩ ቁሳቁሶችን በማቅረብ ክልሉ ድጋፍ እያደረገ መሆኑን ገልጿል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። ከቀናት በፊት ምልክቱ የኮሌራ ነው የተባለው ወረርሽኝ በጎፋ ዞን አራት ሰዎችን መግደሉንና 121 ሰዎችን መበከሉን መዘገባችን ይታወቃል። ዛሬ የደቡብ ክልል ጤና ቢሮ ጤናና ጤና ነክ ድንግተኛ አደጋዎች ቅኝትና ምላሽ ዋና ስራቤት ባለቤት አቶ እንዳሻው ሽብሩ በጎፋ ዞን ዛላና ኡባ ደብረ ፀሐይ ወረዳዎች ተከስቶ ለአራት ሰዎች ድንግተኛ ሞት ምክንያት የሆነው የኮሌራ ወረርሽኝ መሆኑን ቢሮው ከዞኑ የተላክለትን ናሙና መርምሮ ማረጋገጡን በስልክ ለቪዮኤ ተናግሯል። አዲስ ሞት ባይመዘገብም በወረርሽኙ የተበከሉ ሰዎች ቁጥር መጨ መጀመሩን መሰድቷል። ስለዚህ እንደጠረጠር ነው ያ ኬዙ ኮሌራ ነው ማለት ይቻላል። ከአሁን በኋላ ማለት የተመዘገበ ሞት ባይኖርም ኬዞቹ መቶ ሀምሳ ሶስት ደርሰዋል። አሁን ምንም አይነት ከዚህ በኋላ ምንም ሞት እንዳይከሰትና በየቀኑ የሚመጣውን የህሙማን ቁጥር መቀነስ ነው። ስለዚህ አሁን ትምህርት መስጠት ያለብህ ማለት ነው እ የህክምና መጫ ጣቢያ ቁጭ ብለን የሚመጣውን በሽተኛ አይደለም ለማከም ወይ ግዛ ለማድረግ ያለበት ውሃ ኬሚካሎች ደርሰዋል። አሁን ቦቴዎች እየሄዱ ነው። እነዚህ እነዚህ ነገሮች ማለት ከዞን ይገል ስታል ብዬ አስባለሁ። አቶ እንዳሻው ቢሮው ከሚመለከታቸው የክልልናም የዞን የመንግስት መስሪያ ቤቶች ከዓለም ጤና ድርጅት እና ከሌሎች አጋር ድርጅቶች ጋር በመሆን የመከላከል ስራ እየሰራ መሆኑን ገልጧል። ወረርሽኝ በተመለከተ መረጃው ለትምህርት ቤቶች እና ሃይማኖት ተቋማት መተላለፉም ተናግሯል። ሁለተኛ ደግሞ የስልጠና ዛሬ ጀምሯል ግንዛቤ የባለሙያዎች ስልጠና አለ። እንዴት ትሪት ማድረግ እንዳለብን ከሰላሳ አምስት ሰው ዛሬ ስልጠና ጀምሯል። ስለዚህ ከክልል ጤና ቢሮ ብቻ ሳይሆን የክልሉ ውሃ ቢሮ እንደገና ደግሞ ሸምና ተፈጥሮ ሀብት በጋራ በጣም በተቀናጀ ሁኔታ እየተመራ ነው ያለው። አጋሮችም ከዛሬ ጀምሮ እዛ እየገቡ ነው ያሉት ማለት ነው። እነማን ናቸው እስካሁን የገቡት አጋሮች ስማቸውን ጠቅሰው ቢነግሩ? የዚህ ትራንስፎርም ፒ ኤች ሲ የሚባል ዩ ኤስ አይ ዲ እንግዲህ አያርሲም በመግባት ሂደት ላይ ነው። እዛ ባይደርስም እስካሁን እየሄደ ነው ያለው ነው እና ሁለቱ ዩንኖች ሁን የምጠለዩ ሚስል የዓለም የጤና ድርጅት ገብዶችም እያገዘ ነው ያለው። እነዚህ ናቸው እንግዲህ የገቡት። በተለይ ደግሞ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ትልቅ ተሳፍ ሰፖርት እያደረገ ነው አሁን ይሄ በቴክኒካል ድጋፍም ሆነ በዚህ በገንዘብም ሰፖርት እያደረገ ነው ያለው። ሌላ ጋር እንዳይዛመት ምንድን ነው የተደረገ ያለው ጥንቃቄ? አቶ እንዳሸው፣ ትልቁ ነገር አሁን አብዛኛውን ስራ እየሰራን ያለ ነው መከላከሉ ላይ ነው። ለምሳሌ ወሳኝ በሆኑ ወቅት እጅ ስለመታጠብ ትምህርት ቤት ውስጥ እየሄደ ያለው ሜሴጅ ማለት ነው። ስለዚህ ለምሳሌ ከሽንት ቤት መልት፣ ከመመገብ በፊት ህሳን ልጅ እንዲጠዳዳ ከረዳም በኋላ ያለውን ነገር፣ የበሽታ ዋና ዋና ምልክቶቹ ምንድን ናቸው፣ መከላከያው ምንድን ነው፣ በሽታው ስኬት የት ይሄዳል ጤና እነዚህ የሕክምና መስጫ ጣቢያዎች ሀያ አራት ሰዓት ክፍት እንደሆኑ ሕክምና ነጻ እንደሆነ ሁሉ መረጃ እየሰጠናቸው ነው እና ይህንን እየሰጠን ያለ ነው ለሁለቱ ወረዳ ብቻ ያደለባቸው በሁሉም ጎፋ ወረዳዎች፣ ጋሞ ወረዳ አጎራባች እና እንደውም ደግሞ በ ትልቁ ነገር በጣም ውጤታማ እየሆነ ያለ ነው። ምንድን ነው መከላከሉ ላይ የመድኃኒት እጥረት እንደሌለና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተጨማሪ ቁሳቁሶችን መላኩንም ጠቅሰዋል። የጎፋ ዞን ጤና መምሪያ ኃላፊ አቶ አለማየሁ በቀለ እንዳሉት እስከ ትናንት ማታ ድረስ አንድ መቶ ስልሳ ሁለት ሰዎች በወርሽኝ ተበክለዋል። ከዛ ውስጥ ያው አሁን ወደ አርባ አንድ አካባቢ ዋ ደብረ ጸሐይ ላይ ማዕከል ውስጥ ናቸው ያሉ ዛ ክብናሁን ያገኘ ያሉ በዛላው በኩል ስድስት የሚያክሉ በኝ ነው የተገኙት አሁ ሰዎቹ ከአሁን ኮንትሮል ካደረከው ቶሎ የሚድን ስለሆነ ወደ ቤታቸው ተመልሰዋል። ሕክምና አሁን አግኝተው ድነዋል ማለት ነው። በቢሮ በኩል ያው የተለያዩ ቁሳቁሶች ገብተዋል። ወረርሽኙን ለመከላከል እንዲቻል ኮማንድ ፖስት ያሉት ግብረ ኃይል መቋቋሙንም አቶ አለማየሁ ተናግሯል። በአንድ አካል ብቻ መፍትሄ የማያ በመሆኑ ሁሉም ባለድርሻ አካላት ርብርብ እንዲያደርጉና የህብረተሰቡም ያልታከመ ውሃ ከመጠጣት እንዲቆጠብና ከሽንት ቤት መልስ እጃቸውን በሳሙና እንዲታጠቡ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሀዋሳም No way!